ዛሬ የጨረስ ነው የ2014 ዓ ም በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን ተናግረዋል። ነገ እሁድ የሚጀት የተሻለ እንደሚሆን ተስፋቸውን ገልጸዋል። አዲሱ የ2015 ዓ ም የሰሜን ኢትዮጵያው ጦርነት ሰላማዊ እልባት የሚያገኝበት እንዲሆን ምኞታቸውን ያንጸባረቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን ተሳኩ ያሏቸውን የሕዳሴውን ግድብ ሙሌት የመሳሰሉ ክንውኖች በአዎንታዊነት ጠቅሰዋል። ኢትዮጵያውያን አዲሱን የ2015 ዓ.ም ነገ ለመቀበል እየተዘጋጁ ባሉበት በዚህ ባሳለፍነው ሳምንት የአሮጌውን የ2014 ግምገማቸውን እና ለ2015 ያላቸውን ምኞታቸውን ያጋሩናል። ቀጣዩ ዘገባ ኬኔዲ አባተ የአዲስ አበባ ነዋሪዎችን አስተያየት ያሰባሰበበት ነው። አሮጌው 2014 ዓ.ም ተጠናቆ አዲሱ ዓመት ሊገባ በዋዜማው ላይ እንገኛለን። ያለፈው ዓመት ታዲያ ኢትዮጵያውያን ብዙም በመልካምነቱ የሚያስታውሱት አይደለም። በአዲስ አበባ ያነጋገርናቸው አስተያየት ሰጪዎችም ይህንኑ ያረጋግጣሉ። ጌታቸው ተክሎ ይባላል። ሁለት ሺህ አስራ አራት እንግዲህ ሀገራችን በተለያየ መንገድ የሰላም ጉዳይም በብዙ መልኩ አስቸጋሪ ነገር ውስጥ ነው የገባቸው ሀገራችን የኑሮ ውድነትም ኑሮው አገራችን ላይ ደግሞ ያለው ከሌላው ዓለም የሚለየው ምንድን ነው? በሌላው ዓለም ስታይ ሲቀንስ ይቀንሳል፣ ሲጨምር ይጨምራል። እኛ ጋር ግን ከጨመረ ጨመረ ነው እና አገራችን ያሳለፈችበትን የ2014 ከሰላሙም አንጻር የኑሮ ውድነቱም ሁሉ ነገር ነው እንትን ውስጥ የገባው። ስሜ ሻረግ ይባላል። እንግዲህ 2014 አልሐምዱሊላ ረብልዓለሚን በክፉም በደግም አልፈን ይሄው ለዚህ ደርሰናል እና በጣም ከባድ ጊዜ ነበር፣ በጣም አስቸጋሪ ጊዜ ነበረ እና ያን ሁሉ አልፈን እንግዲህ አላህ ካለ ወደ 2015 እየሄድን ነው። የኑሮ ሁኔታ ካልክ ደግሞ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በጣም አስቸጋሪ። እሺ፣ አሁን በየወፍጮ ቤቱ በየሸማቹ ጤፍ የለም፣ ጤፍ ተወዷል። እህል እንዳለ ቀጥሏል፣ እንዳለ ተወዷል። እውነቴን ነው የምልህ። አሁን ለምሳሌ ስኳር ማለት ነው አንደኛ ነገር በኩፖንም ቢሆን ሁለት ሁለት ሁለት ኪሎ ሁለት ኪሎ እየተሰጠ ነው። ይሁንና ያም ያም እንዳለ ሆኖ ቢዳረስ ጥሩ ነው። አንድ ሰው ግን አንድ አንድ ኪሎ አንድ መቶ ሰላሳ ብር ገዝቶ አይችልም። መንግስት ያንን ነገር ማየት አለበት። ስለዚህ መሆን የለበትም። የሀገራችን ጉዳይ ይታይ። እኛ ድሃነን ለሀገራችን ድዋ እያደረግን ነው። አገር ሰላም ይሁን ብለን ስሜ አብራራ ጎድ ይባላል። 2014 ብዙ የሚያስደስት ነገር የለው። ስፔሻሊ በዚህ በጦርነት ባለው ሁኔታ ያው መልካም ነገሮች ቢኖሩት ደግሞ በተጓዳኝ ያው የተለያዩ ክፍተቶች ኖሮበት ያለፈበት ዓመት ነውና ወደ መጨረሻው አካባቢ ደግሞ አሁን ያለውን የጦርነት ሁኔታ ስትመለከተው 2014 ጥሩ ያልነበረ ሆኖ ነው ያየው። መልካም ነገሩ ደግሞ የአባይ ግድብ ሶስተኛ ዙር ምሌት መከናወኑ ተስፋ ሰጪ ደስ የሚል ነገር ሆኖ እንግዲህ ወደፊት ከዚህ የተሻለ ነገር እንጠብቃለን። መሰረት እባላለሁ መሰረት መኩሪያ 2014 ዓ ም ቆንጆ አልነበረም በብዙ በብዙ አንግል ስትመለከተው ብዙ ስቅቅ የሚያደርግ ነገር አለ ብዙ ደስ የማይሉ ነገሮች አሉ ስለ ሰላም ጉዳይ ስለ ሁሉ ነገር አስተያየት ሰጪዎቹ የአዲስ አመት ምኞታቸውንና ተስፋቸውንም አብራርተዋል 2015 ተስፋ የማደርገው ነገር ምን ነው አሁን በሰሜኑ የክፍል ያለው የውጊያ ሁኔታ ተጠናቆ ከዛ በኋላ የሀገራችን ህዝብ ሰላማዊ ኑሮና መንግስት ደግሞ የያዘው አሁን በመስኖ በተለያየ በረሃማ አካባቢ የሚደረገው የስንዴ ምርት በዛ ከቀጠለበት አገራችን አይደለም ለኢትዮጵያ፣ ለአፍሪካ የምትበቃ አገር ናት። እኛ የጣነው ሰላም ነው። ሰላም ደግሞ ለማግኘት ሁሉም የፖለቲካ ድርጅት ወደ አንድ መልኩ መጥተው ህዝብን በሰላም የሚመሩበትን መንገድ የሚመርጡበትን መንገድ እንዲሆን እመኛለሁ። ክፉ የሚያስበውም ደግ የሚያስብበት ዘመን ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን። 2015 መንግስት አላህ ይስጠው የጀመረው መቀጠል አለበት፣ በሰላምን በኩል መቀጠል አለበት። ምክንያቱም የሚጣለው እዚህ ጋር እህትና ወንድም ነው አይደል እንዴ? እህትና ወንድም ነው። እኛ የአንድ እናት ልጆች ነን፣ የአንድ የኢትዮጵያ ልጆች ነን። ሰላም አላህ ሰላሙን ያወርደው። 2015 የሰላም የብልጽግና የበረካ የጤና አገራችን ሰላምን የምንሆንበት ሁላችንም ብሔር ብሔረሰቦች አንድ የምንሆንበት ዘመን ያርግልን። ችግርን አልፈን ጦርነቱንም አልፈን ለሰላም የምንበቃበት ጊዜ አላ ያርገን። ወንድሞቻችንም አይለቁብን። መከላከያም እኛም የወለድ ነው ነው እኛም ከእኛም ማጸን ይወጣ ነው። አይሙትብን፣ አይለቅብን። ሁሉም የትግራይም ሁሉም አንድ ነንን። አላህ አንድ ያርገን፣ ያዋደን ፍቅራችን ሰላማችንን ያብዛው። አመሰግናለሁ። 2015 ሁሉም ሰው በሰላም ወጥቶ ገብቶ የሚፈልገውን ነገር ተንቀሳቅሶ ዘመዶቹን ክፍለ ሀገር ሄዶ አይቶ የሚሰራውን ስራ በአግባብ ሰርቶ በሰላም እንዲኖር እመኛለሁ። እግዚአብሔር ሀገር ሰላም እንዲያደርግ ሁሉም በቃ ሰላም የሰላም ጥሪ ተቀብሎ ሰላም ቢሆን እና ሁሉም ሰው ሰላም ቢሆን ደስ ይለኛል። በቃ እና አገራችን ደግሞ ከፍ ብላ ማየት ፈልጋለሁኝ። የምመኘው ነገር ምንድን ነው? ማንም ሰው የሞት አይደለም የምንዋጋውም ራሱን ችሎ ከራሱ ጋር ነው። በአንድነት አምነን የእኔ ክልል የዛ ክልል ሳይባባል፣ እንደ ኢትዮጵያ እንደ ኢትዮጵያዊነት አስበን ከኖረን የተሻለ ነው ብዬ አምናለሁ። አጠቃላይ ግለሰቦች ለራሳቸው ጥቅም ለራሳቸው ጥቅም የተወሰኑ ሰዎች ካልሆኑ በስተቀር ይሄን ጦርነት በእርግጠኝነት የኢትዮጵያ ሕዝብ ሙሉ ለሙሉ የሚፈልገው አይደለም ብዬ አምናለሁ። ኢኮኖሚካሊ ተስተካክለን፣ በሰላም የምንኖር ወተን የምንገባ እንደዚህ አይነት ነገሮችን እመኛለሁ። 2015 አለዛ ትንሽ ያስቸግራል ብዬ አምናለሁ። ስለዚህ ጦርነቱ ቶሎ የሚያበቃበትን መንገድ ሆፕፉሊ እንጠብቃለን። ያልፋል፣ እርግጠኛ ነኝ። ይሄ ነገር የተሻለ ነገር ይመጣል ብዬ አምናለሁ። ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ አመት 2014 ዓ ም ከ2013 የተሻገረውን የሰሜን ኢትዮጵያ ጦርነት ተቀብሎ ሲያስተናግድ የተጠናቀቀ አመት ነው። ከየካቲት ወር ጀምሮ ተስፋ የተጣለበትና ለአምስት ወራት የቆየው የሰብአዊነት የተናጥል ተኩስ አቁም ስምምነት ተጥሶ አመቱ ከማለቁ ከጥቂት ቀናት አስቀድሞ ጦርነቱ ዳግም መቀስቀሱና በተለያዩ አቅጣጫዎች ተስፋፍቶ መቀጠሉ ይታወቃል። በኦሮሚያ ክልል ወለጋ ዞኖች የተፈጸሙ የበርካታ ንጹሐን ሰዎች ግድያና በአካባቢው አሁንም ድረስ ያለው አለመረጋጋት አሮጌው አመት ጥሏቸው ካለፋቸው ክስተቶች መካከል ጥቂቶቹ ናቸው። የኑሮ ውድነትም በዚሁ በተጠናቀቀው አመት ከፍተኛ ደረጃ ላይ ስለ መድረሱ ይነገራል። ይሁን እንጂ በፈተናዎች መሃል የህዳሴ ግድብ አንድ እርምጃ ወደፊት የተራመደበት ዓመትም ነው 2014። አዲሱ ዓመት 2015ስ ምን ክስተቶችን ያስተናግዳል ወደፊት የሚታይ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።